ልዩ ዝግጅት ከበርሊን ወደ ሃኖቨር የሚያመራው የፍጥነት መንገድ ፋታ የለውም በአንድ ወቅት አገልግሎት ላይ የነበረ የጥበቃ ማማ ቢኖርም የጦር መሳሪያ ይዞ መለዮ ለብሶ የሚጠብቅ ወታደር ግን የለም ከኦበርሃውዘን ተነስቶ በዶርትሙንድ ቤለፌልድ ሃኖቨርና ማግደቡርግ በኩል ወደ ምዕራብ በርሊን የሚያመራው የፌዴራል መንግስት አውራ ጎዳና ምዕራባዊውን የአገሪቱ ክፍል ከምስራቁ የሚያገናኝ የደም ስር ነው። ወደ በርሊንም ይሁን ወደ ሃኖቨር በሚያመራው የአውራ ጎዳናው ክፍል በስተቀኝ የተለያዩ ሸቀጦች ተደራርበው የተጫኑ የቤት መኪኖች የሚያጓጉዙ ግዙፍ ተሽከርካሪዎች መንገድ ላይ ናቸው። በመካከለኛውና በስተግራ የአውራ ጎዳናው ክፍል በተለያየ ፍጥነት የሚነጉዱ አነስተኛና መካከለኛ ተሽከርካሪዎች መስመራቸውን እየቀያየሩ ይጓዛሉ። ቢያንስ እኔ በቦታው በቆየሁባቸው አምስት ገደማ ሰዓታት የመኪና ጥሩምባ አይሰማም። ግጭት የለም። አደጋም የለም። በዚህ ግዙፍ አውራ ጎዳና ላይ ሕይወት ለአንድ ሰከንድ እንኳን የምታዘግምበት እድል ያለ አይመስልም። እነዚህ ሁሉ ተሽከርካሪዎች በቀድሞ ኬላዎች መካከልና በወታደሮች የቁጥጥር ማማዎች ስር እንዲህ ሲነጉዱ፣ ዛሬ ማን ነህ፣ ወዴት ነህ የሚል የለም። ፍተሻ የለም። የቦታው የቀድሞ ታሪክ ግን እንዲህ እንደ ዛሬው አልነበረም። ይህ ቦታ ማሪየንቦርን ሄልምሽታት የቁጥጥር ኬላ ይባላል። ከቦታው ስንደርስ እኩለ ቀን ነበር። አዲስ ከተገነባው የተሽከርካሪዎች ማቆሚያ ፊት ለፊት 50 የእግር ኳስ ሜዳዎችን የሚያክል ቅጥር ግቢ ይገኛል። በቅጥር ግቢው ውስጥ ከዚህ ቦታ የነበረው የቁጥጥር ኬላ ስራ ላይ በነበረበት ወቅት ከምዕራቡ ወደ ምስራቅ አሊያም በተቃራኒው የሚጓዙ መንገደኞችን ፓስፖርትና የገቢና ወጪ እቃዎችን ለሚቆጣጠሩ ሰራተኞች በቢሮነት ያገለግሉ የነበሩ ህንፃዎች ይገኛሉ። ቦታው በከፍተኛ መጠን የጨመረውን የመንገደኞች ቁጥር ለማስተናገድ በጎርጎሮሳዊው አቆጣጠር በ1970ዎቹ እድሳትና ማስፋፊያ ተደርጎለታል። የቁጥጥር ኬላው ዓላማ ከምዕራብ ወደ ምስራቅ ጀርመን በመኪና የሚደረገውን ጉዞ ለማሳጠር ነበር። ኬላው ከምዕራብ ጀርመን ን ወደ ምስራቅ ጀርመን ብቻ ሳይሆን ከፖላንድ ወደ ጀርመን ለመጓጓዝ በመተላለፊያነት ሲያገለግል ቆይቷል። አንጌሊካ ማሪከ የጀርመንን ታሪክ ማጥናት የሚወዱ ባለሙያ ናቸው። በቀድሞ ምስራቅ ጀርመን ተወልደው ያደጉት ማሪከ ከዚህ የቀድሞ የቁጥጥር ኬላ ላለፉት 16 ዓመታት በአስጎብኝነት ሰርተዋል። በዚህ ኬላ በኩል የሚያልፉ የምስራቅ ጀርመን ሰዎች ቁጥር በጣም ጥቂት ነበር። አብዛኞቹ በዚህ በኩል የሚያልፉት በንግድ ስራ ላይ የተሰማሩ ከፍተኛ የጭነት መኪኖች ያሏቸው ሰዎችና ዲፕሎማቶች ናቸው። ለምስራቅ ጀርመን ሰዎች የተለየ ፈቃድ የተሰጠው ምዕራብ ጀርመንን መጎብኘት ለሚሹ ለአካል ጉዳተኞች ብቻ ነው። ይህም የሆነው መራሄ መንግስት ዊሊ ብራንድ ባሳደሩት ግፊት ነው። ይህ ኬላ ከፍተኛ ቁጥጥር የሚደረግበትና ክፍተት የሌለው የምስራቅ ጀርመን የድንበር ጥበቃ ስርዓት አንድ አካል ነው። የምስራቅ ጀርመን ሰዎች ወደ ምዕራቡ እንዳይሻገሩ የሚደረገው ቁጥጥር ግን በዚህ ብቻ የሚደረግ አልነበረም። በዚህ ኬላ አንድ ሰው በጉዞ ሰነዶቹ ላይ አጠራጣሪ ከሚሉት ጎራ ከተቀላቀለ ስለላው ለአመታት ይዘልቃል። በመኖሪያ ቤቱ ፍተሻ ይደረጋል ወደ እስር ቤትም ሊጋዝ ይችላል። በዚያን ጊዜ በምስራቅ ጀርመን ማንም ማንንም አያምንም። ጥሩ ወዳጆ እንዲሰልልዎ ሊደረግ ይችላል። በምዕራብ ጀርመን ተወልደው ያደጉት ፍራይድሃርት ኖለ የገጠማቸውም ይኸው ነው። ኖለ በምስራቅ ጀርመን ወዳጆች ስለነበሯቸው ብቻ ለአመታት ሲሰለሉ ቆይተዋል። ከጀርመን ውህደት ጥቂት ዓመታት በኋላ ከእነዚያ ሰዎች መካከል አንዱ ወደ እኔ መጣና፣ ስማ ፍሪድሃርት ማንም ወደ ሌለበት የመንገዱ መጨረሻ እንሂድና እናውራ እስኪ አለኝ። አንድ ነገር ልነግርህ እፈልጋለሁ ብሎ ለአምስት ደቂቃ አወራ። በምስራቅ ጀርመን በአንተ ስለላ ላይ አንድ ትልቅ ሰነድ አለ። ስለ አንተ ለምስራቅ ጀርመን መንግስት መረጃ ያቀብሉ ከነበሩ ሰዎች መካከል አንዱ ኔ ነኝ፣ ስሜን በሰነዱ ላይ ታገኘዋለህ አለኝ። ዛሬ ማሪየንቦርን ሄልምሽታት የቁጥጥር ኬላ የጀርመንና የአውሮፓ የኋላ ታሪክ ማስታወሻ ሆኖ ተቀምጧል። የምስራቅና የምዕራብ ጀርመኖች ድንበርና ዜጎች ከአንዱ ወደ ሌላው እንዳይሻገሩ ለመከልከል የተበጀው ግንብ ቅሪቶች የሚገኙት ግን በዚህ ብቻ አይደለም። በሰሜናዊ ጀርመን ከሀርዝ ተራሮች ግርጌ ከሀርዝ ደና አጠገብ በምትገኘው ኤከር የተባለች ትንሽ መንደር ተመሳሳይ ታሪክ አለ። ዛሬ የበርሊን ግንብ የፈረሰበትን 30ኛ ዓመት ለመዘከር ቅሪቶቹን እያጸዳዳች በዝግጅት ላይ ነች። በበርሊን ባይሆንም የራሷ ግንብ ነበራት። ፒተር ሮሃሊንን ከቤተሰቦቻቸው የነጣጠለ ግንብ ፒተር ሯሊን ወጣትነታቸውን ያሳለፉት ጀርመን ምዕራብና ምስራቅ ተብላ ለሁለት በተከፈለችባቸው ዓመታት ነበር። በወቅቱ እናትና አባታቸው በምዕራቡ እርሳቸው ደግሞ በምስራቁ ይኖሩ ነበር። አባት ልጃቸውን ለመጠየቅ ከምዕራብ ወደ ምስራቅ ለመሻገር ካሻቸው፣ ጥብቅ ቁጥጥር የሚደረግበትን በኤከር መንደር የሚገኝ ድንበር ለመሻገር ፈቃድ ያሻቸዋል። ለእርሳቸውም ይሁን ለቤተሰቦቻቸው የግንቡ መፍረስ እፎይታን የፈጠረ ዜና ነበር። ታኅሣሥ 9 ቀን ግንቡ በበርሊን ከተማ ፈረሰ። በዚህ በኤከር መንደር ግን ግንቡ የፈረሰው ከሁለት ቀናት በኋላ ታኅሣሥ 11 ቀን ነው። ነገሮች ወደ ገጠራማ አካባቢዎች የሚደርሱት ዘግይተው ነበር። በበርሊን ግንቡ ሲፈርስ ሰዎች ከአናቱ እየወጡ ሲጨፍሩ፣ እዚህ ግን ቁጥጥር ይደረግ ነበር። ግንቡን መሻገር የፈለገ እንደ ቀደመው ጊዜ ልዩ የፈቃድ ወረቀት መያዝ ነበረበት። በታኅሣሥ 11 ቀን ሰብሰብ ብለን መተን በበርሊን ግንቡ መፍረሱን ወታደሮችም ቁጥጥር ማቆማቸውን እነሱም እንደዚያ ማድረግ እንዳለ እንዳለባቸው ለወታደሮቹ ነገር ናቸው። ነገር ግን ፈቃደኛ አልሆኑም። ከረዥም ውይይት በኋላ መሳሪያዎቻችንን ይዘን በመውጣት ግንቡን ማፍረስ ጀመር። የማሪያም ቦርን ኬላ የተመሰረተው የሁለተኛው የዓለም ጦርነት አሸናፊዎች አሜሪካ፣ ዩናይትድ ኪንግደም፣ ፈረንሳይና ሶቪየት ህብረት ጀርመንን አራት ቦታ ከተከፋፈሉ በኋላ በጎርጎሮሳዊው 1945 ዓ ም ነበር። አራቱ አገሮች እንደየክፍፍላቸው ለጀርመን ግዛቶች ስም ሰጡ። የፈረንሳይ ዞን፣ የሶቪየት ህብረት ዞን፣ የአሜሪካ ዞን፣ የብሪታንያ ዞን እያሉ በዚያው አመት ከበርሊን ወደ ሃኖቨር በሚወስደው ትልቅ አውራ ጎዳና ላይ አራቱ ልዕለ ሀያላን የማሪየን ቦርን ሄልምሽታት ኬላን አቋቋሙ። የፈረንሳይ ዞንና የሶቪየት ህብረት ዞን ተብለው የሚጠሩት የጀርመን ክፍሎች ድንበር በዚህ በማሪየንቦርን ነበር ምዕራብና ምስራቅ ጀርመንን የሚለየው ይኸው ድንበር የሶቪየት ህብረትና የአራቱ ልዕለ ሀያላን ግንኙነት መሻከር እስከጀመረበት እስከ ጎርጎሮሳዊው 1949 ዓ ም ድረስ ቆይቷል። የምስራቅ ጀርመን መንግስት በድንበሩ ላይ የሚደረገውን ቁጥጥር የተረከበው በ1950 ሲሆን ከሁለት ዓመታት በኋላ ግን ግንብ ማበጀት ጀመረ። ግንቡ ከሰሜን ባህር እስከ ደቡባዊ የአገሪቱ ክፍል የሚዘልቅ ሲሆን በይፋ የተገነባው ግን የበርሊን ከተማን ለሁለት ከፍሎ ነው። የምስራ የምስራቅ ጀርመን መንግስት በወቅቱ የሚሰጠው አመክንዮ ግንቡ የሚያስፈልገው ዜጎችን ከፋሽስታዊ አስተሳሰብ ለመጠበቅ ነው የሚል ነበር። በወቅቱ ከአንድ መቶ ሺህ በላይ ሰዎች ግንቡን በመሻገር ለማምለጥ ሞክረዋል። 5000 ያክሉ ከምስራቅ ጀርመን ወደ ምዕራባዊው የአገሪቱ ክፍል ለመሻገር ያደረጉት ሙከራ ተሳክቷል። በሂደቱ በርካቶች በጥበቃ ማማዎች ላይ በሚገኙ ወታደሮች ተገለዋል። እንደገና አንጌሊካ ማዲከ፣ በዚህም ሆነ ግንቡ ለመጀመሪያ ጊዜ በተገነባበት እንደ ሆተን ስሌበን ባሉ በሌሎች ቤተ መዘክሮች ስሰራ በድንበር ቁጥጥር ከተሰማሩ ወታደሮች ጋር ግለሰባዊ የሆነ ግንኙነት ነበረኝ። እነርሱ እንደነገሩኝ ቀኑም ሙሉ ስራ ላይ ሲውሉ ለጥበቃ በተሰማሩበት አካባቢ ማንም ለመሻገር ካልሞከረ ደስተኛ የሆኑ ነበር። ምክንያቱም ያ የራሳቸውን ሰው በጥይት ለመግደል የሚያስገድድ ልዩ ሁኔታ ነበር። ይህ ከአንድ ሰው አስተዳደግና የምስራቅ ጀርመን መንግስት በግለሰባዊ ማንነታቸው እንደዚሁም በቤተሰቦቻቸው ላይ በሚያሳድረው ስነልቦናዊ ጫና ይወሰናል። አንዳንዶቹ በወታደርነት ተመልምለው በድንበር ጥበቃ ላይ አንሰማራም ማለት አይችሉም። ምክንያቱም አብዛኞቹ እድሜያቸው 18 እና 19 ብቻ ነው። እምቢን ካሉ ትምህርታቸውን መቀጠል ሊከለከሉ ይችላሉ። አብዛኞቹ የምስራቅ ጀርመን ሰዎች በሕይወታቸው ከፍ ያለ ተጽዕኖ ያሳደረውን ድንበር ባይዘነጉትም አዲስ ሕይወት ጀምረዋል።